ዶክተር ተገኔ ረጋሳ ከወር በፊት የኮቪድ-19 ስርጭት መጠኑ ዝቅተኛ እንደነበረ አስታውሰው፣ አሁን ላይ ግን በሀገሪቱ የነበሩትን አለመረጋጋቶችን ጨምሮ በአዲስ አበባ እና በአንዳንድ ከተሞች የስርጭት መጠኑ ማገርሸቱን ይገልጻሉ። አጠቃላይ በፐርሰንቴጅ የአዲስ አበባ ሰብአ ነው የያዘው የሚደረጉባት ከተማ ናት። ብዙ የስህን ብዛት አለባት። ከከተሉ ከተሞች አንጻር ሲታይ አዲስ አበባ ትልቁን ድርሻ የሚይዘው እንቅስቃሴዎች አሉ። ከንግድ ከትራንስፖርት ጋር ተያይዞ ብዙ ንክኪዎች ይኖራሉ ብለን እናስባለን። ከሌሎች በተለየ መልኩ ከውጭው ዓለም ጋር ከሌሎች ጋር ስናነጋገር በከፍተኛ ደረጃ ኮሚኒኬሽኑ አለ። ያው መጀመሪያም ከተጋላጭነት አንጻር ቁጥር አንድ ላይ የተቀመጠው አዲስ አበባ ነው። በዛው ልክ አሁን ሪፖርቱን የሚያሳየው ይሄንን ነው። በተለይ ደግሞ ያው የቫይረሱ ባህሪ ከመጠጋጋት እና ንክኪዎች ጋር ተያይዞ ከክልል እንደሚችል ዶክተር ተገኔ ረጋሳ የልየታና የላብራቶሪ ምርመራን በተመለከተ በሰፊው እየተሰራ መሆኑን በመግለጽ የላብራቶሪ ምርመራን በተመለከተም ሀገሪቱ በቀን እስከ አስር ሺህ የሚደርስ የናሙና ምርመራዎችን የማድረግ አቅም ቢኖራትም በነበሩት የጸጥታና ተጓዳኝ ሁኔታዎች ምክንያት በአሁኑ ሰዓት በቀን እስከ ሰባት ሺህ የላብራቶሪ ምርመራዎች ብቻ እንደሚደረጉም ይገልጻሉ። አሁን ያለው ሪፖርት የሚያሳየው ኦሮሚያ ብቻ አልነበረም። የችግሩ የተፈጠረው አዲስ አበባ ምናልባት እኛም የላብራቶሪ ውጤታችን የምርመራ የሚያሳየው የነበረው ባለፈው እንደገለጽነው ዝቅ ብሎ ነበረ። አሁን ከፍ ማለት ጀምሯል። ያው ኢትዮጵያ ውስጥ በቀን እስከ አስር ሺ የሚሆን ምርመራ የማድረግ ተፈጥሯል። በአንዳንድ ማነቆች ደግሞ አሁን ላይ ከሰባት ሺ እና ሰባት ሺህ በላይ በቀን እያየን ላይ ደርሰናል። ከዚህ ውስጥ የሚያሳየው እንግዲህ ባለፈው እንዳልነው እነዛ አካባቢዎች ላይ ምርመራዎች ያንን ታርጌት በማድረግ ስራዎች ተጀምረዋል። ተጋላጭ ናቸው ተብሎ በሚለዩ በተለይም ደግሞ ተጋላጭነታቸው የሚበዛባቸው አካባቢዎች ማዕከል በማድረግ የቤት ለቤት አሰሳ በባለሙያዎች ይደረጋል። ኮንታክት ትሬሲንግ በሚባለው ንክኪ ጋር ተይዞ ትሬስ ይደረጋል። አሁን ባለው አሰራር ኢትዮጵያ ውስጥ ሰዎች ወደ ጤና ብቻ አይጠበቅም። ዶክተር ተገኔ አዲስ አበባ የሀገሪቱ የእንቅስቃሴ መዳረሻ በመሆኗ የኮቪድ 19 የስርጭት መጠኑ መጨመሩ የሚጠበቅ መሆኑን ገልጸው ነገር ግን በአጠቃላይ ሕብረተሰቡ አሁንም ቢሆን ጥንቃቄ እንዲያደርግ አሳስበዋል። ለአሜሪካ ድምጽ ዘገባ አይደን ገረመው ከዋሽንግተን ዲሲ